በደቡባዊ ምስራቅ ትግራይ ዞን ሰሓርቲ ወረዳ አዲስ ዓለም በተባለ ቀበሌ ትላንት ረቦ የካቲት 12 ቀን 2017 ዓ ም በጸጥታ ኃይሎችና በአካባቢው ነዋሪዎች መካከል በተፈጠረ ግጭት አስራ ሰባት ሰዎች ላይ ጉዳት መድረሱን በጊዜያዊ አስተዳደሩ የወረዳው አስተዳዳሪ ተደርገው የተሾሙ አቶ ታክልት ግርማይ ለአሜሪካ ድምፅ ተናግረዋል። የጸጥታ ኃይሎች በሁሉም የወረዳው ቀበሌዎች በነ ዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሀት ቡድን በኃይል ስልጣን ለማስረከብ እየተንቀሳቀሱ ናቸው ሲሉ ከሰዋል። በቃ አርኮ ትላንት በሁሉም ቀበሌዎች ማህተም አስረክቡ ሲሉ ነው ያሉት። ህዝብ ይምረጥ አይምረጥ አያገባንም፣ የደብረ ጽዮን ቡድን ነው መምራት የሚገባው በማለት መጀመሪያ ሽምግልና ብለው ነው የጀመሩት። ቀጥለው ግን ምልሻዎች ናቸው ወደየቀበሌው የተሰማሩት። ይህን የመሩት ደግሞ የቀድሞ የወረዳው አመራሮች ከሰራዊት አመራር ጋር በመሆን ነው። ጉዳዩ ለክልሉ ጊዜያዊ አስተዳደር እንዳሳወቁት የገለጹት አቶ ተክልቲ ትናንት ጉዳት ከደረሰባቸው 17 ሰዎች አንዱ በከባድ ስለቆሰለ ወደ መቀላ አይደር ሪፈራል ሆስፒታል መላኩ ገልጸዋል። አቶ ተክልቲ የጸጥታ አባላት በአንድ የፖለቲካ ፓርቲ ውስጥ ለአንድ ቡድን ወግ ነው ወደ ህዝብ መተኮስ ሳይሆን ሰላምና ጸጥታ መጠበቅ ነው የስራ ድርሻቸው ብለዋል። የትግራይ ክልል ጊዜያዊ አስተዳደር በጉዳዩ ላይ ባወጣው መግለጫ የጊዜያዊ አስተዳደር መዋቅር ለማፍረስ የሚንቀሳቀሱ የሰራዊት አመራሮች እየታዩ ናቸው ብሎ ይህ አግባብነት የለውም ብሏል። ኃይል በመጠቀም የቀበሌ መዋቅር የማፍረስና በሰላማዊ ሰዎች ላይ እርምጃ መውሰድ በሰሓርቲ ወረዳ ታይቷል ያለው መግለጫው፣ ሁኔታው እንዲህ ከቀጠለ እንደ ህዝብ ወደማንወጣው ከባድ ቀውስ ያስገባናል በማለት አስታውቋል። ጊዜያዊ አስተዳደሩ ሂደቱ እንዲታረምም ጥሪ አቅርቧል። ትናንት ግጭት የተከሰተበትን የአዲስ አለም ቀበሌ አስተዳዳሪ አለቃ መለስ አሰግድ በነዋሪዎች ባለፈው ጥር ወር የቀበሌው አስተዳዳሪ ሆነው ተመርጠው ስራ እንደጀመሩ ተናግረዋል ግን የታጠቁ ሰዎች አርሚ 26 ተብሎ ከሚታወቅ የጸጥታ መዋቅር ወደ ቀበሌው መጥተው በኃይል ማህተም ተቀብለውኛል ሲሉ ገልጸዋል። ማህተም አስረክባሉ አስረክብኩኝ በመኪናቸው ተሳፍረው ሲሄዱ ህዝቡ ተከትሏቸው መሄድ ጀመረ። ከዚያም ዋላሁ በተባለ ስፍራ ላይ ከፍተኛ ግጭት ተፈጠረ። እነሱ ጥይት እየተኮሱ ህዝቡ ግን በድንጋይ ነው የተከላከላቸው። አስራ ሰባት ሰዎች ተጎጥተዋል። የአንዱ ጉዳት ከባድ ነው። ይህ ሰራዊት የትግራይ ህዝብ ሳይሆን የአንድ ቡድን ደጋፊ መሆኑን በግልጽ አሳይቷል። አርሚ ሀያ ስድስት ተብሎ የሚጠራው የክልሉ የጸጥታ መዋቅር አዛዥ ኮንሬል ሐጎስ ገብረ የጸጥታ አባላቱ ወደ አካባቢው የገቡት በህዝብ ጥሪ መሆኑን ገልጸው በነዋሪዎች ላይ የተወሰደ እርምጃ ያለን በማለት ክሱ የሰራዊታችንን ስም ማጥፋት ነው በማለት ምላሽ ሰጥተዋል። ጸጥታ ለማስከበር በገቡ አባላቶቻቸው ላይ በተወረወረ ድንጋይ ሶስት አባሎቻቸው እንደተጎዱ የገለጹት አዛዡ ሰራዊቱ ከህዝቡ ጋር ለማጋጨት የታቀደ ነው ብለውታል። ስለዚህ በጥይት ተወቃ ሰብ የለ ጥይት በጥይት የተመታ ሰው የለም። የእኛዎቹ የተኮሱት ጥይትም የለም። ታጋዮቻችን ህዝብን ስለሚያከብሩ ያደረጉት ነገር የለም። ራሳቸውን ነው በድንጋይ የተከላከሉት። እኛ የአንድ ፓርቲ ወኪሎች አይደለንም። የትግራይን ህገ መንግስት ነው የምናስከብረው። ህዝብ የመረጠው የምክር ቤቱ ጽህፈት ቤት አለ። ወደዚያ ሰብረው ሲገቡ ነው ሰራዊቱ ተዉ ብሎ ያስቆማቸው። ከዚህ ውጪ የፈጸመው ነገር የለም። ከጸጥታ ኃይሉ ጋራ የተጋጩት ሰዎች ቀላል የጦር መሳሪያ የታጠቁ ገንዘብም የተከፈላቸው ናቸው በማለትም ከሰዋል። አረና ትግራይ ውድብ ናጽነትና ባይቶና ፓርቲዎች በጋራ በጉዳዩ ባወጡት መግለጫ የትግራይ ህዝብ በጋራ ያቋቋሙት የመመከት ኃይል የሆነውን ሰራዊት ለአንድ ቡድን መጠቀሚያ መዋል ተቀባይነት የለውም በማለት ነው ያስታወቁት። ትላንት በሰሓርቲ አዲስ ዓለም ቀበሌ የተፈጸመው ተግባር ጭፍጨፋ በማለት ነው የገለጹት። ተግባሩ የሚኮነን ነው በማለት የገለጹት ፓርቲዎቹ በክልሉ የተለያዩ አካባቢዎች ይፈ ሲገጠም የነበረ ጥቃቶች ቅጥያ ነው ብለውታል። ሳልሳይ ወያነ ትግራይ በተመሳሳይ ባወጣው መግለጫ ግፍና ጭፍጨፋ ከውስጥ ይምጣ ከውጭ አንታገስም ብሎ በሰሓርት ይሁን ሌሎች የክልሉ አካባቢዎች ህዝብ ላይ በደል የፈጸሙ አካላት ላይ የህግ ተጠያቂነት ሊኖር ይገባል ሲል አስታውቋል። ለአሜሪካ ድምፅ ሙልጌታ አጽበሃ መቐለ።